ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 22 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሽታችኋል። ክቡራትና ክቡራን የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጂት ታዬ ነን። ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍታ ይቅርታ በትምህርት ሚኒስቴር ስም መጠየቅ ይፈልጋለሁ። የዘንድሮው የ12ተኛ ክፍል መልቀቂያ ፈተና ስለመሰረዙ የኢትዮጵያ ትምህርት ሚኒስትር ሽፈራው ሽጉጤ ከተናገሩት የተቀነጨበን የሰማችሁት። ዝርዝሩን በአብይ ርዕስ ይዘናል። አርዕስተ ዜናውን ቆንጅት ታሰማናለች። ከ700 በላይ ፍልሰተኞች የሜዲትራኒያን ባህርን ለማቋረጥ ሲሞክሩ መስጠማቸው ተነገረ። በምሽቱ ዘገባ ይኖረናል። ሶማሊያ ውስጥ በአንድ አየር መንገድ የመንገደኞች አውሮፕላን ላይ ከደረሰው የቦምብ ጥቃት በተያያዘ የተከሰሱ አስር ሰዎች በወታደራዊ ፍርድ ቤት ተበይኖባቸዋል። የቀድሞ የቻድ አምባገነን መሪ ሂሴን ሀብሬ የእድሜ ልክ እስራት ተፈረደባቸው የሚሉትና ሌሎችንም ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። ከ700 በላይ ፍልሰተኞች ሜዲተራኒያንን ለማቋረጥ ሲሞክሩ እንደሰጠሙ ተሰማ። ማረፊያቸውን አውሮፓ ያደረጉት ፍልሰተኞች ባለፈው ረቡዕ የተነሱት ከሊቢያ መሆኑም ታውቋል። ባለስልጣናት እንደሚናገሩት በቀጣዮቹ ቀናት ማለትም ሐሙስና አርብም ተከታታይ ሶስት አሰቃቂ አደጋዎች ደርሰዋል። ከሞት የተረፉት ፍልሰተኞች ትናንት እሁድ ነው ኢጣሊያ ወደብ የደረሱት። የተባበሩት መንግስታት ድርጅት ኢጣሊያ ላደረገችው የሕይወት ማዳን በጎ ምግባር ማመስገኑ ተሰምቷል። በመጽሔት ክፍለ ጊዜ ዘገባ ዝርዝሩ ይቀርባል። ሶማሊያ ውስጥ ባለፈው የካቲት በዳአሎ አየር መንገድ የመንገደኞች አይሮፕላን ላይ ከደረሰው የቦምብ ጥቃት ጋር በተያያዘ የተከሰሱ አስር ሰዎችን ጉዳይ ሲያየ ቆየ ወታደራዊ ችሎት ጥፋተኝነት በይኖባቸዋል። አብዲወሊ ሙሐመድ ማኦውና አራየስ ሐሺ አብድ የተባሉት የጽንፈኛው አልሻባብ አልሸባብ አባላት በዕድሜ ልክ ስርዓት እንዲቀጡ ተፈርዶባቸዋል። በሌለበት የተፈረደበት አብዲ ወሊ የጥቃቱ ሴራ ዋና ቀነባባሪ ተብሎ የተበየነበት ሲሆን በመኖሪያ ቤቱ የጥቃቱን እቅድ የተመለከቱ ሰነዶች አግኝተናል ሲሉ የጸጥታ ባለስልጣናት ገልጸዋል። የቀድሞ የቻድ አምባገነን መሪ ሂሴን ሀብሬ በስምንት አመቱ አገዛዝ ዘመናቸው በሕዝብ ላይ ብዙ ግፍ በመፈጸሙ ወንጀል የዕድሜ ልክ እስራት ተፈርዶባቸዋል። የሴኔጋል ልዩ ፍርድ ቤት ሀብሬ የጦርነት ወንጀል በሰብና ላይ ወንጀል መፈጸምና ሰቆቃ የማድረስ ወንጀል ፈጽመዋል፣ በእድሜ ልክ እስራት ይቀጡ ሲል ነው የፈረደው። ሀብሬ ከፈጸሟቸው የተለያዩ ወንጀሎች መካከል በተቀነባበረ መንገድ ብዙ ብዛት ያላቸው ሲቪሎችን ያለ ፍርድ መረሸን እንደሚገኝበት ፍርድ ቤቱ አትቷል። ሂሴን ሀብሬ ራሳቸው አንዲት ሴት እስረኛን አራት ጊዜ እንደ ደፈሩም ገልጿል። የቀድሞ የቻድ አምባገነን ለፍርድ እንዲቀርቡ ከሰለባዎች ጋር በቅርበት የሰራው ሂውማን ራይትስ ዋች ሲናገር ይህ ብይን አምባገነኖች ሕዝባቸውን አሰቃይተውና ሀብቱን መዝብረው ወደ ውጪ ሾልኮ በማምለጥ የተንደላቀቀ ኑሮ መኖር ያከተመ መሆኑን የሚያሳይ ነው ብሏል። የጋምቢያ ፕሬዚዳንት ያህያ ጃሜ በሀገራቸው የሰብአዊ መብቶች አያያዝ እያሽቆለቆለ መምጣቱን ዓለም አቀፍ ድርጅቶች እያዩት እርሳቸው ግን አይናቸውን ጋርዷቸዋል ሲሉ ለሰብአዊ መብቶች መከበር የሚሟገተው የአምነስቲ ኢንተርናሽናል አንድ ባለሥልጣን ከሰሱ። በአምነስቲ ኢንተርናሽናል ዩኤስኤ የመንግሥት ግንኙነቶች ኃላፊ የሆኑት አዶቴ አኩዌ ሲናገሩ ድርጅታቸውና ሌሎች የሲቪል ማኅበረሰብ ቡድኖች የጃሜ መንግሥት የሚፈጽመውን የሰብአዊ መብቶች ጥሰት ይፋ ማውጣታቸውን ይቀጥላሉ ብለዋል። አምነስቲ ይህንን የተናገረው ያህያ ጃሜ በፖሊስ ቁጥጥር ስር ሳሉ የተገደሉትን ሶሎ ሳንዴግ የሚባሉትን የተቃዋሚ መሪ ጉዳይ እንዲመረምሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና አምነስቲ ኢንተርናሽናል ያቀረቡትን ጥሪ በተመለከተ አሉታዊ ምላሽ መስጠታቸውን ተከትሎ ነው። ጃሜ ፓሪስ ውስጥ ለሚታተመው ዦን አፍሪክ መጽሔት በሰጡት ቃለ መጠይቅ በገዛ ሀገር ይህንን አድርግ ብሎ ማንም ሊያዘኝ አይችልም። ደግሞም አንድ ሰው ሞተ ብሎ ምርመራ የሚከፈትበት ምክንያት አይታየኝም ብለዋል። ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልዕኮ አምስት አባላቱ እንደተገደሉ አስታወቀ። ሌላ አባል ደግሞ ቆስሏል። ሰላም አስከባሪዎቹ የተገደሉት ትናንት እሑድ ማዕከላዊ ማሊ ውስጥ በደረሰባቸው ድንገተኛ የደፈጣ ጥቃት ነው ተብሏል። የተቀናጀ የማሊ አረጋጊ ኃይል በእንግሊዝኛ ሕጽሮቱ ሚኑስማ የሚባለው አባላቱ የሆኑ የቶጎ ወታደሮች የደፈጣ ጥቃቱ የደረሰባቸው ሴቫሬ ከምትባል ከተማ ሰላሳ ኪሎ ሜትር ርቀት ላይ በአጀብ እየተጓዙ ሳሉ ነው ተብሏል። ለዚህ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው ሲያበቁ ማሊን በከፍተኛ ደረጃ እያስቸገሯት ካሉት ችግሮች የሰላማዋና የጸጥታዋ አደጋዎች መካከል አንዱና ዋናው ሽብርተኝነት ነው ብለዋል። ለህንፃ ስራና ለቤቶች ማስዋቢያ አገልግሎት ላይ በሚውሉ ቀለሞች ውስጥ ለጤና እጅግ ጎጂ እንደሆነ የሚታወቀው እርሳስ ወይም ሌድ ማዕድን እንዳይደባለቅ የቀረበውን የውሳኔ ሀሳብ ቻይና አገደች። ውሳኔው ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ባለው የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ ላይ ይጸድቃል ተብሎ በጉጉት ሲጠበቅ ቆይቷል። በተለይ በማደግ ላይ ባሉ ሀገሮች ውስጥ ስጋት የሆነውን ይህ የእርሳስ ወይም የሌድ ድብልቅ ይቀራል የሚል ተስፋ ነበር ጸንቶ የቆየው ቻይና አስቁመዋለች ሀሳቡን። የአፍሪካና የእስያ ሀገሮች የጤና ስጋታቸው በዚህ ምክንያት በርትቶ ይታያል። ዩናይትድ ስቴትስና ሌሎችም ያደጉ ሀገሮች እርሳስ ወይም ሌድን ከቀለሞችና ከሌሎች አቅርቦቶች ውስጥ እንዳስወገዱ ይታወቃል። እርሳስ ወይም ሌድ ከአንጎልና ስነ አእምሮ እንዲሁም የአካል ጤና ጋር የተያያዘ ጠንቅ እንዳለው ይታወቃል። በኢራቁ አፋሉጃ ከተማ ከሚካሄደው ጦርነት በመሸሽ ላይ ያሉ ቤተሰቦች ራሱን የእስልምና መንግስት ብሎ የሚጠራው ቡድን በተኩስ መሃል ከመኖሪያችን እያስወጣ ከአንድ ቤት አንድ ቤት ሲያዘዋውረን ነበር ሲሉ ተናገሩ። ወደ ቤታችን ልንመለስ ስንሞክር ሌሎች ብዙ ቤተሰቦች ግር ብለው ሲሸሹ በማየታችን አብረን ተመልሰን ሽሽት ገባን ሲሉ ስሜ ሳዑድ ነው የሚባለው ያሉ አንዲት ሴት ተናግረዋል። የሁለት ዓመት ልጄን አዝዬ ባዶ እግሬን ሮጬ ሌሎች ቤተሰቦች ጋር እንደምንም ደረስኩ ሲሉ ሳኡድ ለኖርዌይ የስደተኞች ካውንስል ነው የተናገሩት። ለስደተኞች እርዳታ የሚያደርገው የኖርዌይ ምክር ቤት ሳኡድ ባለቤታቸውና ስድስት ልጆቻቸው ሰላሳ ኪሎ ሜትር ርቀት ላይ የሚገኘው ካምፕ ትናንትና እንደደረሱ አስታውቋል። የኢራቅ ኃይሎች በህብረቱ የአየር ጥቃትና በሺያ ሚሊሻዎች እየታገዙ አብዛኛውን የከተማዋን አካባቢ ሲያጠቁ ቆይተዋል። ጸረ ሽብርተኛ ቡድኖች ዛሬ ከተማዋ እንደገቡም እየተሰማ ነው። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ በሰጡት ቃል ዩናይትድ ስቴትስ የኢራቅ የጸጥታ ሲቪል የጸጥታ ኃይሎች ሲቪሎችን ከጥቃት ለመጠበቅና ከከተማዋ ሸሽተው ለሚሰደዱ ሲቪሎች ለጥቃት ሳይጋለጡ የሚያልፉበት መስመር ለመፍጠር የሚያደርገውን ጥረት ዩናይትድ ስቴትስ እየደገፈች ነች ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሶሪያዋ አሌፖ ከተማ በስተ ሰሜን ባሉ የገጠር አካባቢዎች እየተጋጋለ ባለው ውጊያ የተጠመዱት በብዙ አስር ሺዎች የሚቆጠሩ ተፈናቃዮች ዕጣ ስጋት ፈጥሯል። አክራሪ ያልሆኑ እስላማዊ ሽምቅ ተዋጊ አንጃዎችና እስላማዊ መንግሥት ቡድን በየቀኑ በሚያካሄዱት ውጊያ አይሲል በሁለት ዋና ዋና የድንበር ከተሞች ከባድ ጥቃት የከፈተ ሲሆን ከቱርክ ለአማጽያኑ በሚላከው አቅርቦት ላይ ችግር መፍጠሩ ተዘግቧል። በውጊያው የቱርክና የዩናይትድ ስቴትስ መራሹ የጦር አይሮፕላኖች የኩርድ ታጣቂዎች ገብተውበታል። ለምሽቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080ና በ12140 ኪሎ ሄርትስ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ግንቦት 22 ምሽት ፕሮግራማችን ነው። ከየመን እስከ ሶሪያ ከማዕከላዊ አፍሪካ ሪፑብሊክ እስከ ኒጀር የጤና ተቋማት እየተዘረፉ ነው። እሳት እየተለቀቀባቸው ነው። በቦምብ እየተደበደቡ ነው። ህሙማን አልጋቸው ላይ እንዳሉ ተገድለዋል። የጤና ሰራተኞች እየተጠለፉ ጥቃት እየተፈጸመባቸው እና እየተገደሉ ናቸው። የጤና ግብረ ሰናዩ ድንበር የለሽ ሐኪሞች ቡድን ፕሬዚደንት ጆዋን ሉ ናቸው። በጤና ዝግጅት ይመለሳሉ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዘንድሮ የ12ተኛ ክፍል መልቀቂያ ፈተና በመሰረቁና በማኅበራዊ ዌብሳይቶች በመሰራጨቱ መሰረዙን የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ያስታወቁ ሰምተነው የማናውቀው እንዲህ አይነቱ ድርጊት የልጆቻችንን ሞራል ይነካል ያሉ ወላጆች በበኩላቸው በተፈጠረው ሁኔታ ማዘናቸውን ገልጸዋል። እስክንድር ፍሬው ተከታዩን ልኳል። ፈተና በአደባባይ ጥያቄና መልስ በማህበራዊ ድረገጾች ሚስጥር ተብሎ ዛሬ በተማሪዎች ፊት የተከፈተው የአስራ ሁለተኛ ክፍል መለቀቂያ ፈተና ከነመልሱ ለበርካቶች የደረሰ ሆኖ ተገኝቷል። በመላ አገሪቱ የሚገኙ ተማሪዎች ከፈተናዎቹ የመጀመሪያ የሆነውን የእንግሊዝኛ ቋንቋ ፈተና እስኪያጠናቀቁ ስለተወሰነው ነገር አንዳች አልገመቱም። በዚያው ሰዓት ግን የትምህርት ሚኒስትር ሽፈራው ሽጉጤ መግለጫ እየሰጡ ነበር። የእንግሊዝኛው ፈተና በማህበራዊ ድረገጾች ከተሰራጨው ጋር አንድ አይነት ሆኖ መገኘቱን ሚኒስትሩ ገልጸዋል። እናም ፈተናው በአጠቃላይ እንዲቋረጥ መወሰኑን ይፋ አድርገዋል። ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ የወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን፣ ኦልሬዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት አራት ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው። ይህ ውሳኔ ለተማሪዎቹ የተነገረው የእንግሊዝኛውን ፈተና እንደጨረሱ ነው። ተመልሰን እንዳንመጣና የመገናኛ ብዙሃንን ዘገባ እንድንከታተል ተነገረን ብሏል። አንድ ተፈታኝ ፈተናው መሰረቁ ከነ መልሱ ጭምርም በማህበራዊ ድረገጾች መውጣቱ በተለያየ መንገድ ሲገለጽ ቆይቷል። ጥያቄውን ከነ መልሱ የተመለከቱ ያገኙ ተማሪዎች መኖራቸውን ተረድቻለሁ ብለዋል። ይኸው ተፈታኝ ሚኒስትሩ ትናንት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ፣ ግን ተሰረቀ የሚባለው መረጃ የተሳሳተ ነው ብለው ነበር። እስካሁን ድረስ ወጡ የተባሉ መረጃዎች በሙሉ የተሳሳቱና ሽብር ለመፍጠር ሆን ተብሎ የሚረጩ መሆናቸውን ወላጆች በመገንዘብ ልጆቻቸውን እንዲመክሩ ተማሪዎችም ይህን ተገንዝበው ባጠኑትና በተዘጋጁት መንገድ ብቻ በራሳቸው ላይ ተማምነው ፈተናቸውን እንዲፈትኑ ለማሳሰብ ነው። መረጃውን ቀደም ብሎ ማጣራትና ማረጋገጥ ያልተቻለው ፈተናው ከመጀመሩ በፊትና መመልከት ስለማይቻል እንደሆነ በዛሬው ማብራሪያ ጠቅሰዋል። ተማሪዎች ክፍል ገብቶ ፈተና በተማሪ ፊት እስኪቀደም ድረስ እኛ ፈተናው መክፈት ስለማንችል ፈተናውን አልከፈትም። ሁለት ሰዓት ተኩል ላይ ተማሪዎች ወደ ፈተና ክፍል ገብቶ ከተጠቃለሉ በኋላና ፈተናው ከተከፈተ በኋላ በእጃችን ያለውን ከብራና ሰላም ማተሚያ ድርጅት ውስጥ ያለው በፖሊስ ጥበቃ እንዲመጣና እንዲቀደድ በማድረግ ጥያቄዎቹ ተመሳሳይ መሆናቸውን አረጋግጠል። ለተፈጠረው ችግርም ይቅርታ ጠይቀዋል። ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍታ ይቅርታ በትምህርት ሚኒስቴር ስም መጠየቅ ይፈልጋለሁ። ሰምተን የማናቀው ባሉት በዚሁ የፈተና ስርቆት ማዘናቸውን አንዳንድ ወላጆች ተናግረዋል። የሰበታ ከተማ ነዋሪ የሆኑና ልጃቸውን አዲስ አበባ እያመላለሱ ያስተማሩ አስተያየት ሰጪ ድርጊቱ የተማሪዎቹን ስሜት የነካ ወላጆቻቸውንም ያሳዘነ ነው ብለዋል። እኔ ሞራል የተነካ ምልህ እንደ ዜጋ ሳስበው በአራት አቅጣጫ፣ ና ያየሁት ይህንን ጥፋት ይህንን ስህተት የማየው ና አንደኛው የእኔ የልጅ ሞራል መጎዳቱ ነው። ሁለተኛ የመምህራኑ መጎዳት ነው። ሶስተኛ የራሱ የመንግስት ይህን ያህል ወጪ አውጥቶ ይህን ያህል ኪሳራ እንትን ብሎ ማድረጉ ነው። ና ከነዛ ከነዛ ሁኔታዎች በጣም አዝኜ እና ብዙም ጓደኞች ጋር አላምን ብዬ ጓደኞች ጋር ደወልኩኝ። የብዙ ጓደኞቼ ወላጆች በጣም ያዝኑ ነበር። ብዙዎቹ ጋር ስደውል ጓደኞቼ ጋር የሰጡኝ መልስ አንዷ ታለቅስ ነበረ። አንድ ልጅ ነበር የሚፈጥን ና በጣም አዝና፣ በቃ እንዲሆነ ለፍቼ ምናምን ስትል እሷን፣ እኔ ከዛ የራሴን ነገር ተኩና ወደ እሷ፣ አይዞሽ ተረጋጊ፣ ወደ ማለት ነው የደረስኩት ና ብዙዎቹ በጣም አዝነዋል። በጣም አንደኛ ከጊዜያቸው አኳያ፣ ሁለተኛ የልጆቹ ሞራል። እኔ ዋናው የሚያሳስበኝ የልጆቹ ሞራ ነው አሁን ልጄ በጣም እየተናነቀው ነውና በጣም ለፍተዋል። ምን ይህንን አስር ወር በጣም በጭንቀት ነው ያሳለፍ ነው ና አብረን በጣም በቃ እኔ ጊዜንም መስዋዕት አድርጌ ሁሉ ነገር ተቆጥበን ነበር በቤት ውስጥ ያሳለፍ ነው ና እንዲህ አይነት ነገር መሆኑ። ሁለተኛው ዙር ፈተና በቅርብ ጊዜ እንደሚሰጥ የትምህርት ሚኒስትሩ ገልጸዋል። መቼ ሊሆን እንደሚችል ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ ራዲዮ መጽሔት ዝግጅትን ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች ቀደም ሲል ያደመጣችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። አየሩ የሞቀ ባህሩም ጸጥ ያለ ቢሆንም ከሰባት መቶ በላይ ፍልሰተኞች ሜዲቴራንያንን ለማቋረጥ ሲሞክሩ መስጠማቸው ተሰምቷል። የጣሊያኑ የወደብ ዘብ ጠባቂም በሺዎች የሚቆጠሩትን ማዳኑ ታውቋል። በሕይወት የተረፉቱ እንደሚናገሩት ሕገወጥ አሻጋሪዎቹ ኢሰብአዊ አያያዝ ፈጽመውባቸዋል። ትላቲከ ሆክ የደረሰችን ዘገባ ለአዲሱ አበባ ያቀርበዋል። በብዙ መቶዎች የሚቆጠሩ ከሞት የተረፉ ፍልሰተኞችን የጫነው የጣሊያ ባህር ኃይል መርከብ ትናንት እሁድ ነው ሬጂዮ ካላብሪያ ወደብ ላይ ደረሰው የሜዲትሬኒያንን ባህር ለማቋረጥ ሲሞክሩ ሕይወታቸውን ያጡ የአርባ አምስት ሰዎች አስክሬንም አብረው ተጭኗል። ከሞት የተረፉትና ብዙዎቹ ነጭ የለበሱት ፍልሰተኞች ከመርከቧ ሲወርዱ የአስቸኳይ ጊዜ ሠራተኞች ተቀብለዋቸዋል። መርከቡ ላይ የነበሩ የባህር ኃይሉ ዶክተሮች ምስጋና ይድረሳቸውና ለብዙዎቹ ፍልሰተኞች የሕክምና እርዳታ ልንሰጣቸው ሞክረናል። በአደጋው ልብሶቻቸውን ላጡትም የሚለብሱትን አዘጋጅተናል። ትኩስ ምግብም እንዲሁ። ኢጣሊያ ላደረገችው የሕይወት አድን ሥራ የተባበሩት መንግሥታት ድርጅት ምስጋና አቅርቧል። ከተባበሩት መንግሥታት ከፍተኛ የስደተኞች ኮሚሽን የጄኔቭ ቢሮ ዊልያም ስፔድለር፣ የኢጣሊያ ባህር ኃይል እጅግ አስደናቂ ተግባር ፈጽሟል። እስካሁን በዚህ ሳምንት ብቻ ከ14,000 በላይ ሕይወት አድነዋል። አለመታደል ሆኖ ግን ሰዎች ሕይወታቸውን ያጡባቸው አጋጣሚዎችም ነበሩ። በተለያዩ ሦስት የመርከብ አደጋዎች ወደ ሰባት መቶ ያህል ሕይወት እንደጠፋም እንገምታለን። የእነዚህ አደጋዎች ሰለባ የሆኑት ብዙዎቹ ከሳህራ በታች ካሉ የአፍሪካ አገሮች መሆናቸውን ባለሥልጣናት ተናግረዋል። በሕይወት እየተረፉት እንደሚናገሩት ሕገ ወጥ አሻጋሪዎቹ ወይም ነጋዴዎቹ የማናቸውንም ተሳፋሪዎች ሕይወት ለማዳን ጥረት አላደረጉም። ባለፈው ረቡዕ ማታ ከሊቢያ ከተነሱት ሦስት ያህል የአሳ ጥማት ጀልባዎች ውስጥ አንዱ ወደ 500 ሰዎችን ጭኖ ሌላውን ወደ 400 ሰዎች የጫነውን አነስተኛ ጀልባ ይጎትታል። በማግስቱ ሐሙስ ጠዋት ይጎተት የነበረው አነስተኛ ጀልባ ውሃ ሲሞላበት አንዳንዶቹ ወደ ትልቁ ጀልባ ለመሻገር ሞክረዋል። በመሃከል ገመዱ ሲበጠስ ትንሹ ጀልባ ሰጠመ ነው ያሉት የኢጣሊያ ባለሥልጣናት አራት ተጠርጣሪ ህገወጥ ነጋዴዎችን በቁጥጥር ሥር አውለዋል። ከእነዚህ አንዱ ከምትጎተተው ጀልባ ገመዱ እንዲበጠት ያደረገውና ጎታቿን ጀልባ ያዝ የነበረ ሱዳናዊ መሆኑም ታውቋል። የተባበሩት መንግሥታት የስደተኞች መሥሪያ ቤት እንዳስታወቀው በዚህ ዓመት ብቻ ወደ 200 ሺ ሰዎች ሜዲትሬኒያን ባሕርን ያቋረጡ ሲሆን አሁን በመጨረሻ ከደረሰው አደጋ አስቀድሞ ወደ 1700 የሚሆኑት ወይ ሞተዋል አሊያም የት እንደደረሱ አልታወቀም። ወደ ቀጣዩ ዘገባ ስናልፍ በኢቦላ ክፉኛ ተጠቅተው የነበሩት የምዕራብ አፍሪቃ ሀገሮች ወረርሽኙ ዳግም ቢከሰት ለመከላከል በሚያስችል አቅም ራሳቸውን የተሻለ አዘጋጅተዋል ሲሉ የዓለም የጤና ድርጅት የአፍሪቃ ዲሬክተር ተናገሩ። ዲሬክተሩ ማትሺዲሶሞኤቲ በተለይ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንደገለጹት የ2014ቱ የኢቦላ ወረርሽኝ ዋነኛ ተጠቂዎች ላይቤሪያ፣ ሴራሎና ጊኒ በበሽታዎች ክትትል፣ የላቦራቶሪ ምርመራና የጤና እንክብካቤ አገልግሎት አቅማቸውን በወጉ በማጎልበታቸው ለመሰል ድንገተኛ ሁኔታዎች አፋጣኝ ምላሽ መስጠት በሚያስችል ደረጃ ላይ ናቸው። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ማትሺ ዲሶ ሞየቲ የዓለም ጤና ድርጅት የአፍሪቃ ፕሮግራም ኃላፊነቱ መንበር የተረከቡት በምዕራብ አፍሪካ በብዙ ሺህ የሚቆጠር ሕዝብ የፈጀው የኢቦላ ወረርሽኝ ስርጭት እጅግ ከከፋ ደረጃ ደርሶ በነበረበት ወቅት ነው። ባለሙያ ጤና ድርጅት ለአህጉሪቱ የጤና እክሎች መፍትሄ ፍለጋ በሚደረጉ ጥረቶች እንደ ዋና አዝማች፣ እንደ ሰደድ እሳት በመዛመት ላይ የነበረውን የዚህን ገዳይ ወረርሽኝ ስርጭት ለመግታት ሁኔታው የሚጠይቀውን ሁሉ ማድረግ እንደሚገባኝ እረዳ ነበር ብለዋል ዲሬክተሯ። ለአሜሪካ ድምፅ ሲያስረዱም እንደ አውሮፓውያን የዘመን አቆጣጠር በ1976 ከታየው ወዲህ በወረርሽኝ መልክ ሲከሰት የመጀመሪያው በሆነው እንደ አውሮፓውያን የዘመን አቆጣጠር በመጋቢት 2014 የተከሰተው የኢቦላ ወረርሽኝ ዋነኞቹ ተጠቂዎች የነበሩት ሶስቱ የምዕራብ አፍሪካ አገሮች ላይቤሪያ፣ ሴራሊዮንና ጊኒ ዳግም ሊከሰት የሚችለውን የኢቦላ ጥቃት ለመከላከል ያላቸውን አቅም በእጅጉ አጎልብተዋል ነው ያሉት። ይህንንም እዚህም እዚያም አልፎ አልፎ የሚከሰቱትን የበሽታውን ጥቃቶች በብቃት በመቆጣጠር ማሳየታቸውን ነው የተናገሩት። ባለፉት ጥቂት ወራት ሳይጠበቁ የተከሰቱትን ድንገቶች ፈጥኖ በምርመራ በማረጋገጥ ለበሽታው ከተጋለጡ ግለሰቦች ጋር የተገናኙና ለቫይረሱ የመጋለጥ ዕድል ያላቸውን ሰዎችም በወቅቱ የመከታተልና ብሎም ወረርሽኙን የመቆጣጠር ብቃታቸውን አሳይተዋል። በመሆኑም ይህ ያን አስከፊ ሁኔታ ተከትሎ የተገኘ አዎንታዊ ውጤት ነው ማለት ይቻላል። ይሁንና ግን አሉ ዲሬክተሯ። ይሁንና በመሠረተ ልማት ግንባታውም ሆነ አፋጣኝ ምላሽ ለመስጠት በሚያግዘው የጤና አገልግሎት ስርዓት አደረጃጀት በኩል ወረርሽኙን ለመቆጣጠር እንዲያግዙ ታልመው የተደረጉት ማሻሻዮች ዘለቄታ እንዳላቸው ማረጋገጥ ያስፈልጋል። ይህም የዓለም አቀፉን ማኅበረሰብ ያልተቋረጠ ድጋፍ ይጠይቃል ያሉት ሞይቲ ወረርሽኙ ተባብሶ በቀጠለበት ወቅት ምዕራብ አፍሪቃ ላይ የፈሰሰው የገንዘብም ሆነ የባለሙያ ድጋፍ ያለ ጊዜው እንዳይቋረጥ ሲሉ አሳስበዋል። ለጋሾች የገቡት የድጋፍ ቃል ተጠብቆ አገሮቹ ትኩረት የሰጡት መልሶ ግንባታ እውን ይሆናል ብዬ አምናለሁ። ምክንያቱም አገልግሎቱ የሚሰጡት የሕክምና ባለሙያዎች የመሠረተ ልማት ግንባታና የላብራቶሪም ሆነ አስፈላጊው ቁሳቁሶች መኖር ለውጤቱ ዘለቄታ ወሳኝ ነውና። ዓመታዊ ጠቅላላ ጉባኤውን ያጠናቀቀው የዓለሙ ጤና ድርጅት ለድንገተኛ ጊዜ ደራሽ በሆነው አስቸኳይ የሕክምና አገልግሎት አቅርቦቶች ዙሪያ የነደፈውን አዲስ ማሻሻያ ይፋ አድርጓል። ይህን የጤና አገልግሎት ስርዓት እውን ለማድረግ የሚያስችል የገንዘብ ድጋፍ እንሰጣለን ሲሉ አባል አገሮች የገቡትን ቃል ያወደሱት ሞየቲ የዓለሙ ጤና ድርጅት በተለያየ ጊዜያት የሚቀሰቀሱ ወረርሽኞችን እንዲሁም የጤና ቀውሶችን ለመቋቋምና መጠነ ሰፊ አደጋ ከመሆናቸውን በፊት ለመከላከል የተሻለ አቅም ደረጃ ይኖረዋል ብለዋል። ይህ ደግሞ ለአፍሪካ አገሮች የምስራች ያዘለ ዜና ነው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ሃያ አምስተኛው የግንቦት 20 በዓል ቅዳሜ ዕለት ከትናንት በስተያ በተለያዩ የኢትዮጵያ አካባቢዎች ተከብረዋል። ግርማይ ገብሩ መቀለ ከተማ ውስጥ ያለፈው የ25 ዓመታት ጉዞ እንዴት ነበር የሚል ጥያቄ ይዞ ሰዎችን አነጋግሯል። ባለፉት 25 ዓመታት ለውጥ እየታየ መሆኑን የገለጹት አስተያየት ሰጪዎች ስርዓቱ መልካም አስተዳደር በማስፈን ላይ ግን ችግር አለበት ብለዋል። ከደርግ ውድቀት በኋላ ከድህነት ወጥተን ወደ እድገት እየገሰገስን ነው ያለን። ተአምራዊ የሆነ እድገት ነው ያለነው ትላልቅ ግራንድ ፕሮጀክቶች እየተሰሩ ነው ትልቁ አባይ ግድብ ጀምሮ የተለያዩ የባቡር መንገዱ ንበለው ኢንዱስትሪያል ዞን አሉን ስለዚህ በጥሩ እድገት ነው ያለ ነው ሰላም ስላለ ብሔር ብሔረሰቦች አብረው በአንድነት ስለሚኖሩት በህገ መንግስቱ ጥላ ስር ሆነው በድህነት ላይ ዘምተው ድህነት እያሸነፉ ነው የሚገኙ ህዝቦቻችን። ስለዚህ ነጻነት አለ፣ ሰላም አለ። ሰላም ደግሞ ከኛ አልፎ ለጎረቤቶቻችን እየሆነን ነው። በዙሪያችን እንዲህ በለጸጉም ኢትዮጵያ አቅማም እየሰራች ነው። ስለዚህ ከነበርንበት ድህነት አረንቋ ወደ ግስጋሴና ወደ ተስፋ ያላት ሀገር እየሄድን ነው ያለ ነው። መዓዛ እያሱ ግንቦት ሃያ የነበረው ስርዓት ተደምስሶ ሰላም ያገኘንበት የምንነግድበት፣ የምንሰራበት ዘመን ነው። በነበረው ስርዓት ያው ጨቋኝ ስርዓት ማንም እንደሚያውቀው ብዙ ምሁር የጠፋበት አገር እንዳትለማ ህዝብ በሰላም እንዳይኖር ብዙ መከራና ስቃይ ያሰለፍንበት ጊዜ ነው። አሁን ግን ቢያንስ ቢያንስ ሰላም አግኝተን እንኳ በፈለግንበት የስራ ቦታ ተሰማርተን እየሰራን ለራሳችን እየተጠቀምን ለሀገራችንም እየጠቀምን ነው የምንገኘው በግንቦት ሀያ ምክንያት። አቶ ተክለ ሀፍቱ እባላለሁ የመቀለ ከተማ ነዋሪ ነኝ። ግንቦት ሀያ ማለት ለእኛ እንደ አዲስ የተወለድንበት እለት ብንለው ማጋነን አይሆንም። በጣም የማናቀው ዲሞክራሲ ያገኘንበት፣ ከስሙ በስተቀር ሌላ በተግባር የማናቀው ዲሞክራሲ ያገኘንበት ነው። በተለይ ለእኔ በጣም ትልቅ እንትን በደርግ ጊዜ ትምህርትን ጨርሼ ስርዓት በነበርኩበትና ወዲያውኑ በግንቦት ሀያ ከነበረ በዚች አመት ውስጥ ስራ ነው የተቆጠርኩት፣ የመንግስት ሰራተኛ ሆኜ በጣም ትልቅ ትዝታ አለኝ። ምክንያቱ አራት አምስት ዓመታት ስራ አጥቼ ስለተቀመጡ። ስለዚህ ጉንበት ሀያ ማለት በጣም ለኢትዮጵያ ሕዝብ ትልቅ ነገር ነው። አዲስ መዋቅራዊ ለውጥ የተገኘበት፣ አዲስ ስርዓት የተገኘበት በኢትዮጵያ ታሪክ ወደኋላ ተመልሰን ብንፈትሽ የተሻለ ስርዓት ሆኖ ነው ያገኘ ነው። የበለጠው ደግሞ ለላም ከዚህ የበለጠ ድልም እንደምናገኝበት እተማመናለሁ። ቱሜ ጎይቶ ንጎብሩ ይባላለሁኝ። ኑሮ ደና ነው። በምንሰማው ከሆነ ባለፈው የነበረውን አሁንና ስናየው በጣም አሪፍ ነው ያሁኑ። በፈለክ ቦታ ታመሻለ ብትሰራም በቃ ጥሩ ነው ያለው አሁን። ማለት ይጎድላል የሚሉት ነገር ካለ አስተዳደር ሰናይ አስተዳደር የሚባለውን አንዳንድ ችግር አለ። ቢሮ ስትሄድ የለም ምናምን ስብሰባ ነው ምናምን ይባላል እንጂ ግን ደና ነው፣ በአንዳንድ ቦታ ነው እሱም እንጂ ያው ደና ነው። ስሜ ሬዶንያስን ይባላል። ኢህአዴግ የትግል አጀማመሩ ጥሩ እንደነበረ መጨረሻ ላይም በጥሩ እንደጨረሰው ማንኛውም በኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ነገር ግን ያመጣው ለውጥ ያው በኢትዮጵያ ውስጥ በአንድ መታወቂያ መዘር አስችለዋል ልማት እንዲስፋፋ አድርገዋል። ዋናው ጉዳይ እምቢ ያለው ግን እኔ እንደ መንግስት ሲያየው ኪራይ ሰብሳቢነት ያላጠራ መንግስት ፍትሐዊነት የጎደለው ስለሚሆን እዚህ ጉዳይ ካልሆነ በስተቀር ሌላው ነገር በጣም አሪፍ ነው የሚል አስተያየት አለኝ። እሺ። ስሜ ጎይቶም ኃይለስላሴ ይባላሉ። ጉንበት ሀያ ማለት የኢትዮጵያ ልማት፣ የኢትዮጵያ እድገት፣ የኢትዮጵያ ለውጥ ያሳየ ነገር ነው። ለኢትዮጵያ ብዙ አስተዋጽኦ ያለው ነው። በኢትዮጵያ ውስጥ ብዙ ለውጥ አለ። የለውጥ የመጣ ያው ከኢህአዴግ ትግል እና በጣም ጥሩ ነው የምለው እኔ ሙልጌታ መረሳ እባላለሁ። ነዋሪነቴ በመቀሌ ከተማ ሲሆን ከሀያ አምስት አመቱን ስናየው በጣም ጥሩ ነው፣ ግን አንዳንድ ክፍተቶች ሊኖሩ ይችላሉ። እነሱንም በቀጣዩ አመታት ይፈታሉ ብለን ኤክስፔክት እናደርጋለን። አገኘን የምንለው ሰላም ራሱ በጣም ትልቁ ነገር ነው። አንዱ በጣም ትልቁ ነገር ለኢትዮጵያ ሰላም እና ሰላም ካለፈው የነበረውን አኳያ ስናየው በጣም ጥሩ ነው ሰላሙ ማለት ነው። ጎልዋል የምንለው ወይም መሟላት አለበት የምንለውስ፣ ጎልዋል የምንለው ደግሞ የአሁኑ መንግስት እየተንቀሳቀሰበት ያለውን የመልካም ማስተዳደር ትንሽ ጎልዋል ብለን ኤክስፔክት እናደረጋል። ኪዳነ በየነ ባላለሁ። በዚህ 25 ዓመት ውስጥ የተገኘው ድል ስናየው በልማት በቴክኖሎጂ አገሪቱ በጣም ከነበረችበት የተሻለ ለውጥ እያሳየች መሆኗና የነበረው ሰላም ደግሞ ስንገመግመው በጣም በጣም አስፈላጊ ነው። ድሮ በደርግ ጊዜ ከኬላ ወደ ኬላ በመታወቂያ በይለፍ እያለ ሰው ሲጨናነቅ፣ አሁን ግን ሳትጠየቅ ከሁመራ እስከ ሞያለ ያለ ምንም ችግር ትሄዳለ አስፋልቱም ቴክኖሎጂውም ኢንፍራስትራክቸሩም ተስተካክሏል። ትንሽ አሁን መስተካከል ያለበት አስተዳደራዊ ችግር ሊኖር ይችላል። ይህ ደግሞ በሂደት የሚቀረፍ ነገር ነው። ስሜ ካሱ ታደሰ ይባላል። በኤርፖርት ታክሲ ጀር ጀነራል ሀየነ ማርያ የታክሲ ማህበር አባል ነኝ። በአመዛኙ በጣም ደስ የሚል ነው። የነበርንበት ድሮ የትግራይ አናኖር እናቀዋለን። በተለይ በተለይ ምክንያቱም በኮምበይ በምናምን እየተባለ አገር ተዘግቶ በጦርነት በምናምን ስትታመስ ነበር። አሁን ግን እድሜ የትግራይ ሕዝብ ላደረገው ትግል ለዚህ ለብርሃና ለሰላም አይተው አገሪቷ በጥሩ ደረጃን ደርስ እያየን ነው። ከአንድ ጊዜ መብላት ሶስት ጊዜ መብላት ከስራ ፍለጋ ስራ የት አለ ብለህ መፈለግ ቀርቶ አብዛኛው መስራት ፍቅር ካለ ስራ እንዳለ እና ጥሩ ሁኔታ እንዳለ ነው የምገመገመው። ምናልባት ሁሉ አልጋ በአልጋ ላይ አይሆን ይችላል። መንግስት በፖሊሲ ደረጃ ስታየው ሁሉ ጥሩ ነው ይላል። በአንዳንዱ ላይ ችግር አለ። ያ ችግር ደግሞ እኛ ራሳችን ገፍተን ካልታገልን ዝም ብሎ ችግሩ ሊፈታ አይችልም። ሰዎች ህይወታቸው መስዋዕት አድርገው እኛ ደግሞ ችግራችን ለመፍታት ለመታገል ይህን ያህል የሚከብድ ነገር አለ ብለን አናምንም እና ለወደፊቱ እኛ ከታገል ሀገራችን ከዚህ የበለጠ ልታርትስ የሚል እምነት አለ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ግርማይን ለዘገባው እናመሰግናለን ክቡራትና ክቡራን አድማጮች ያለፉት ሀያ አምስት ዓመታት እንዴት አለፉ አስተያየቶቻችሁን ስጡ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። አሁን ከምሽቱ 3 ሰዓት ተኩል ሆኗል። አዲስ አበባ ላይ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርብላችሁ መደበኛ ስርጭት ነው። ይህ ከምሽቱ ሦስት ሰዓት ላይ ጀምሮ እስከ 4 ሰዓት የሚተላለፈው ስርጭት ከምሽቱ 5 ሰዓት በአጭር ሞገድ 1922 እና 25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ይደገማል የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ ሰላም ለቪኦኤ ዛሬ የደወልኩት አቶ ኃይለማርያም ደሳለኝ በኢህአዴግ አምስተኛው ዓመት እየበልዩ በዓል ላይ ያደረጉትን ንግግር ሰምቼ ነው ይኸውም ኢትዮጵያ ህዝብ ለሀያ አምስት አመት ነጻነቱን በምጣኔ ሀብት እድገት አሳይቷል ላሉት ለታሪክ ኢትዮጵያ ለመጀመሪያ ጊዜ በወያኔ ኢህአዴግ ያለ ባህር በር ቀርታለ። ህዝቦቿም ታይቶ በማይታወቅ ሁኔታ በታሪክ ለስደት ለእንግሊዝ ለእስርና ለአፈና የበቁት የኢህአዴግ መንግስት ነው። የኢህአዴግ መንግስት ፍርድ ቤቱን የፈለገውን ማሰሪያ የፈለገውን መግደያ አድርጎ ሲጠቀምበት ነው የታየው። ለሀያ አምስት አመት አቶ አለማርያም ይህን ሁኔታ እያወቁ ሰባት ቴሌቪዎች ግንቦት ሀያ በዓልን በተመለከተ ዶክተር መራራ እና አቶ ልደቱ የሰጡትን አስተያየቶች ሰምቻለሁኝ። ዶክተር መራራ የባከነ ጊዜ ነው፣ ሀ ሀያ አምስት አመት፣ በአንዱም አልተሳካለትም ብለው ያለውን ሁኔታ አካክደዋል። ሁልጊዜ የሚናገሩት ነገር ስለሆነ አዲስ አይደለም። እንዲያውም እኔ ያስገረመኝ ነገር የወልድ ባንክና አይኤምኤፍም ሰልችቷቸው አስራ አንድ አስራ አንድ ፐርሰንት ሲባል የነበረውን ወደ አራት ነጥብ አምስት ፐርሰንት አውርደውታል ሲሉ ተሰምቷል። ይሄ ምሁራዊ አገላለጽ መሆኑ ነው። በጣም የሚገርም ነው። ሁልጊዜ ያስደንቁኛል፣ የእሳቸው አገላለጽ። በተቃራኒው ግን አቶ ልደቱ ያለውን መልካም ነገር እንዳለ ግን ቦታ ይዞት የመጣውን በኢትዮጵያ ላ ጉዳትም አስቀምጠውታል። ይሄ ነው ተቃውሞ ማለት። እኔ ግን የሚያሳዝነኝ እንደ ዶክተር መራራ ያሉት መድረኩ ላይ ፖለቲካው መድረክ ላይ አሁንም ድርቅ ብለው ሙዝዝ ብለው ይገኛሉ። እንደ አቶ ልደቱ ያሉት ግን በስራ ሊሆኑ ሰው እና ለኢትዮጵያ አማራጭ ሊያቀርቡ የሚችሉ ሰዎች ደግሞ ገለል ማለታቸው ምን ያህል የፖለቲካ ክስተት በኢትዮጵያ ላይ እንዳለ የሚያሳይ ነው እና በጣም ያሳዝናል። ግን ምን ማድረግ ይቻላል? ይሄ እንግዲህ ያለንበት ሁኔታ ስለሆነ መቀበል ብቻ ነው። አመሰግናለሁ። ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 202 205 99 42 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው የሚሻለኝ እኔ ስልክም አልደውልም ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። ዘንድሮ ፈጣኑ መንገድ ኢሜይል ነውና ትክክል የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሜሪካ ዛሬ 148ኛውን የጦር ሰማዕታቷን ዕለት አክብራ ውላለች። ዕለቱን የሚናገር አንድ ዝማሬ እናሰማችሁ። ሁሉም አንዳንድ አደረጉ፣ አንዳንዶች ሁሉንም ሰጡ። ሰም ጌቭ ኦል ይላል ቢሊ ሬይ ሳይረስ a man called him sandy kane few folks even knew his name but a hero yes was he left boy came back man still many just don't understand about the reasons we are Can't forget, but look in his eyes or the tears he cried as he said these words to me. All gave some, and some gave all. Fall. And if you ever think of me, think of all your liberties and recalls. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። 3 ሰዓት ከ35 ደቂቃ ሆኗል። አሁን የስፖርት ሪፖርት ይቀጥላል። አዘጋጁ ሰሎሞን ክፍሌ ነው። እንደምናመሽታችሁልኛል የተከበራችሁ አድማጮች። የኢትዮጵያ አትሌቶች በራባትና ዩጂን ዳያመንድ ሊግ ሩጫ ውድድሮች ድል ተቀዳጅተዋል፣ በኦታዋ ማራቶንም አሸንፈዋል። በእግር ኳስ ሪያል ማድሪድ የቻምፒየንስ ሊግ ዋንጫ ወሰደ፣ የሚሉትን ይዘናል። አብራችሁን ቆዩ። የኢትዮጵያ አትሌቶች ትላንት በኦታዋ ማራቶን አዲስ ታሪክ አስመዝግበዋል። በሴቶቹም በወንዶቹም አሸንፈው በፖዲየሙ ከስድስቱ አምስቱን ቦታ ሸፍነዋል። ዲኖ ሴፊር ትላንት 42ቱን ኪሎ ሜትር በ2 ሰዓት 8 ደቂቃ ከ14 ሴኮንድ የጨረሰው የወቅቱን ከባድ ሙቀትና ወበቅ ተቋቁሞ ነው። እንደ አውሮፓን ዘመን አቆጣጠር በ2012 ዓ ም በኦሊምፒክ ውድድሮች የተሳተፈው ዲኖ አሯሯጮቹን 25ኛው ኪሎ ሜትር ላይ ጥሏቸው ነግዷል። ከዚያ በኋላ ሊከተሉት አልቻሉም። እርሱ አሯሯጭ ሆነና ጨረሰው። ጠንክሮ ተቋቁሞት በሁለተኝነት ሊያጠናቀቅ የቻለው ሌላው ኢትዮጵያዊ አትሌት ሹራ ኪታታ ነው። የ19 ዓመት ወጣቱ ሹራ በ21004 ሁለተኛ፣ ኬንያዊው ዶሚኒክ ኦንዶሮ 21139 ሶስተኛ ሆነዋል። የሴቶቹ ማራቶን ሌላ ታሪክ አስመዝግቦ አልፏል። ኮሬን ጄሌላ ከኢትዮጵያ የመጨረሻውን ስምንት ኪሎ ሜትሮች የሮጠችው ብቻዋን ነው። እስከዚያ ድረስ አብረዋት የነበሩት ሁለቱ ኢትዮጵያውያን አበሩ መኩሪያና ሴቻሌ ደላሳ እንዲሁም ኬንያዊቷ ኢዛቤላ ኦቺቺ ነበሩ። ኬንያዊቷ ስትቀር ኢትዮጵያውያኑ ሯጮች ከአንደኛ እስከ ሦስተኛ ተከታትለው በመግባት አሸንፈዋል። ኮሬን ጀሌላ አንደኛ፣ አበሩ መኩሪያ ሁለተኛ፣ ሴቻሌ ደላሳ ሦስተኛ። በሌላ በኩል ባለፈው ሳምንት ሞሮኮ ለመጀመሪያ ጊዜ ባስተናገደችው የዳያመንድ ሊግ የሩጫ ውድድር በሴቶቹ አምስት ሺህ አልማዝ አያና የወቅቱን ፈጣን ሰዓት በማስመዝገብ ማሸነፏ ይታወሳል። ከትላንት በስቲያ ቅዳሜ ዩጂን ኦሪገን በተካሄደው ዳያመንድ ሊግ የሴቶቹ 1500 ኬንያዊቷ ፌስ ኪፕዬጎን የራሷን ፈጣን ጊዜ በማሻሻል አሸንፋለች። የወንዶቹን ኢትዮጵያውያኑ ዳዊት ስዩምና ጉዳፍ ጸጋዬ ተከታትሎ በመግባት ድል ተቀዳጅተዋል። በአምስት ሺህ ወንዶች ኢትዮጵያዊው ሙክታር ኢድሪስ ቀድሞ ገብቷል። ሁለቴ በዓለም የግማሽ ማራቶን ሻምፒዮኑ ኬንያዊው ጄፍሪ ካሞሮር ሁለተኛ፣ የካናዳው ሞ አህመድ ሦስተኛ ሆነዋል። በመጨረሻም በትውልድ ኤርትራዊው ጸጋ የተወልደ ገና የ17 ዓመት ወጣት እያለ ነው ግላስጎ መኖርና በሩጫ መሳተፍ የጀመረው። አሁን ለሪዮ ኦሊምፒክ ታጭቷል። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም የእንግሊዝን ጥገኝነት አገኘ። በለንደን ማራቶን 12ተኛ ከወጣ በኋላ በዚያ ርቀት በኦሎምፒክ እንዲወዳደር አሁን ዕድሉን አግኝቷል። በቅርቡ በኔዘርላንድስና ሪዮ ውድድሮች ከስኮትላንድ ወንድማማቾች ከካሉን እና ዴሬክ ሆውክንስ ጋር አብሮ ይሮጣል አትሌቲክሱ ይኸው ነው ለሀገር ውስጥና የውጭ እግር ኳስ ዜና ወደ ገዛኸኝ ጽዮን መስቀል ይሆናል የማሳልፋችሁ መቀጠል ትችላለህ ገዛኸኝ አመሰግናለሁ ሰለሞን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ አትሌቲኮ ማድሪድን በመለያ ምት አምስት ለሶስት በመርታት ለአስራ አንደኛ ጊዜ የአውሮፓ ክለቦች ሻምፒዮን መሆኑን ከትናንት በስቲያ ምሽት ያረጋግጧል። በደጋፊዎች ና በእግር ኳስ አፍቃሪዎች ተሞልቶ ና ደምቆ ባመሸው በሚላኗ ሳንሲሮ ጁሴፕ ስቴዲየም በአስራ አምስተኛው ደቂቃ ቀድሞ ያስቆጠረው የሪያል ማድሪድ ተከላካይ ና አምበሉ ራሞ ሲሆን በሰባ ዘጠነኛው ደቂቃ ለአትሌቲኮ ማድሪድ ተቀይሮ የገባው ካራስኮ ግቧን አስቆጥሯል። በመደበኛው የጨዋታ ጊዜ አንድ ለአንድ አቻ በመለያየታቸው ና ሰላሳ ደቂቃ ተጨምሮም ለውጥ ባለመምጣቱ አሸናፊው የተለየው በተሰጠው አምስት አምስት የመለያ ምት ነው። ሪያል ማድሪድ አምስቱንም ሲያስቆጥር አትሌቲኮ ማድሪድ አራተኛውን በመሳቱ በአምስት ለሶስት፣ በአጠቃላይ ስድስት ለአራት መሆኑ ነው። ሪያል ማድሪድ ግርማ ሞገስ ያለውን ባለ ትልቅ ጆሮ ዋንጫ አንስቷል። በማጣሪያው ሂደት በተሳተፈባቸው ሁሉ ሪያል ማድሪድ ያገኘውን ሳይጨምር በሻምፒዮንነቱ ብቻ አስር ነጥብ ስድስት ሚሊዮን ዩሮ አግኝተዋል። የአንድ ከተማ ሁለት ቡድኖች ሪያል ማድሪድና አትሌቲኮ ማድሪድ ረጅሙን የማጣሪያ ሂደት በጥንካሬ አልፈው ታላላቅ ክለቦችንም በማሸነፍ በፍጻሜ ሲደርሱ ይሄኛው የትላንት ወዲያው ማለት ነው ለሁለተኛ ጊዜያቸው ሲሆን ይህም በአውሮፓ የስፔን ክለቦች የበላይነት አመልክቷል። አትሌቲኮ ማድሪድ በመደበኛው የጨዋታ ጊዜ ፍጹም ቅጣት አግኝቶ ሳይጠቀምበት መቅረቱና አብዛኛውንም የጨዋታ ጊዜ በልጦ እንደ መጫወቱ አለማሸነፉን ተከትሎ የዘርፉ ባለሙያዎች እና ደጋፊዎች እድለ ቢስ ብለውታል። ወደ ሀገር ውስጥ የእግር ኳስ ዜና ስመለስ ዋናውና ወጣት ብሔራዊ የእግር ኳስ ቡድኖች ለአፍሪካ ዋንጫ ማጣሪያ የመብት ጨዋታ ለማድረግ በልምምር ላይ በመሆናቸው ፕሪምየር ሊጉ በሁለት ሳምንት ተቋርቷል። ዋናው ቡድን ከሊሶቶ ወጣት ቡድኑ ደግሞ ከጋና የመልስ ጨዋታቸውን የፊታቸውን እሑድ ያደርጋሉ። በሌላ እግር ኳስ ዜና የኢትዮጵያ እግር ኳስ ፌዴሬሽን ዳሽን ቢራን እና ኢትዮጵያ ቡናን የገንዘብና የጨዋታ ሜዳ ቅጣት ጥሎባቸዋል። ባለፈው ሳምንት ጎንደር ላይ ዳሽን ቢራን እና ኢትዮጵያ ቡና በአቻ ሁደ ለሆ በተለያዩበት ጨዋታ በደጋፊዎች በተቀሰቀሰ ረብሻ አጫዋች ዳኞችን ጨምሮ በቡና ደጋፊዎች የደረሰባቸው ድገዛ ከሀያ አምስት ሰዎች በላይ የአካል ጉዳት የደረሰባቸው መሆኑ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽንም ይህንኑ መነሻ በማድረግ ሰሞኑን በለቀቀው መግለጫ ዳሽን ቢራ ሰላሳ አምስት ሺህ ብር፣ ኢትዮጵያ ቡና አስር ሺ ብር ቅጣት ወስኖባቸዋል። የችግሩ መነሻ በዳሽን ቢራ ሜዳና በዳሽን ደጋፊዎች በመሆኑ ዳሽን ቢራ ቀጣይ ሁለት ጨዋታውን ከሜዳው ውጭ እንዲያደርግ እንዲሁም ጉዳቱ የደረሰባቸው የቡና ደጋፊዎች የሕክምና ወጫቸው በዳሽን ቢራ ክለብ እንዲሸፈን ፌዴሬሽን ወስኗል። ይኸው ነው በእኔ በኩል ያለው ሰሎሞን አመሰግናለሁ። አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞንን እና ገዛሀኝ እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ስልጣን ከያዙ ትናንት እሁድ አንድ ዓመት ደፈኑ። የቀድሞው ወታደራዊ ገዢ የተመረጡት ቦኮ ሀራምን እንዋጋለሁ፣ ሙስና እንገድባለሁ፣ የሀገሪቱንም ኢኮኖሚ እቀይራለሁ በሚል የምርጫ ቅስቀሳ ነበር። የአሜሪካ ድምጽ ሬዲዮ ታዲያ ቡሃሪ የገቡትን ቃል ፈጽመው እንደሆነ ህዝቡ ያለውን አስተያየት ለማወቅ ነዋሪዎችን አነጋግሯል። ክሪስታይን ናይጄሪያውያንን አነጋግሮ የላከውን ዘገባ አዳነች ፍሳይት ታቀርበዋለች። ቡሃሪ የቀድሞውን ፕሬዚደንት ጉላክ ጆናታን ያሸነፉት በከፊልም ቢሆን በኩሓራምን አጠፋለሁ በማለታቸው ነው። በሰባት ዓመታቱ የጽንፈኛው በኩሓራም የአመፅ እንቅስቃሴ ከ20 በላይ የሚሆን ህይወት ጠፍቷል። ከሚሊዮን በላይ የሚሆኑት ሰዎች ከመኖሪያቸው ተፈናቅለዋል። ቡሃሪ በኩሓራምን በመዋጋት ረገድ መሻሻል አሳይተዋል። በአሁኑ ወቅት በሰሜን ናይጄሪያ ትልቅ ከተማዎች ቦኮ ሐራም የሚፈጽማቸው የአጥፍቶ መጥፋት ጥቃቶች ቀንሰዋል። ባለፈው ሳምንት ደግሞ ከሁለት ዓመታት በፊት ከቺቦክ ከተማ ከተጠለፉት 219 ተማሪ ሴቶች አንደኛዋን ለማስለቀቅ ተችሏል። ባውቺ የተባለችው የሰሜን ምስራቅ ከተማ የቦኮ ሐራም ተደጋጋሚ ጥቃት ደርሶባታል። አሁን ጥሮታ ላይ የሚገኙ ሃሩና አዳሙ ቲፊ ታዲያ ቡሓሪ ቃላቸውን የፈጸሙ ሆኖ እንደ ተሰማቸው ገልጸዋል። ፕሬዚደንቱ ስልጣን ከያዙ ጥቂት ወራት በኋላ ከአማጽያኑ የሚሰነዘረው ጥቃት በጉልህ በሚታይ ደረጃ ቀንሷል። መሐመዱ ባሕሪ ስልጣን ከያዙበት ጊዜ አንስቶ በጉድላክ ጆናታን አስተዳደር ወቅት ከፍተኛ ስልጣን የነበራቸው ሰዎች ከሙስና ጋር በተያያዙ ክሶች ታስረዋል። ይሁንና የፍርዱ ሂደት እየተጓተተ ነው። አክሽን ኤድ የተባለው ጸረ ድህነት የረድኤት ድርጅት የፖሊሲና የዘመቻ አስተዳዳሪ ቱንዴ አረሙ ሕዝቡ በሙስና ላይ በሚካሄደው ትግል የነበረው ትኩረት እየደበዘዘ ነው ብለዋል። ሰዎች በቴሌቪዥን ለትርኢት እየቀረቡ ነው፣ ፍርድ ቤትም ይቀርባሉ። ቀስ በቀስ ግን ሰዎች እየተሰላችሁ ነው። ምክንያቱም ጉዳዩ ግልጽ መሆኑ እየታየ ተገቢው ፍርድ የማይሰጥ ከሆነ ሰዎች እሱን ችላ ብለው ወደ ሌሎች ነገሮች መዞራቸው አይቀርም። ኢኮኖሚውም እያዘገመ ነው። ናይጄሪያ ወደ ኢኮኖሚያዊ ድቀት እያመራች ነው። የገንዘብ ግሽበት ወደ 14 ከመቶ ይጠጋል። በአገር አቀፍ ደረጃ የተከሰተውን የነዳጅ ዘይት እጥረት ለማቃለል ሲል መንግስት የነዳጅ ዘይት ዋጋን በ60 ከመቶ ከፍ አድርጎታል። ለናይጀሪያ የኢኮኖሚ ድቀት በከፊልም ቢሆን ምክንያት የሆነው የነዳጅ ዘይት ዋጋ በዓለም ደረጃ መውደቅ ነው። የሀገሪቱ ነዳጅ ዘይት አምራች በሆነው ኒጀር ዴልታ ክልል አማጺያን ከቅርብ ጊዜያት ወዲህ በመሰረተ ልማት ላይ የሚያደርሱት ጥቃትም አስተዋጽኦ ማድረጉ አልቀረም። ካዱና በተባለችው ሰሜናዊት ከተማ የሚኖር ታይገር ጆንሰን የተባለ ተማሪ በኢኮኖሚው መውደቅ የበለጠ የሚጎዱት በድህነት የሚኖሩት ናቸው ይላል። ቡሃሪን ለለውጥ ስንል ከመረጥን ወዲህ በድህነት የሚኖሩት ሰዎች እያለቀሱ ነው። የሚሰቃዩት ሀብታሞች ሳይሆኑ ድሆቹ ናቸው። አንዳንድ የኢኮኖሚ ባለሙያዎች ቡሃሪ በውጭ ምንዛሪ ይዘት ላይ ያለውን ቁጥጥር መላላት አለባቸው የሀገሪቱ ገንዘብ ናይራ ዋጋም እንዲቀንስ ማድረግ ይኖርባቸዋል። ፕሬዚደንት ቡሐሪ ግን የአካባቢው ኢንዱስትሪዎችን ለመጠበቅና ናይጀሪያ ከውጭ የምታስገባቸውን ሸቀጣሸቀጥ መጠን ለመቀነስ ሲሉ እነዚህን እርምጃዎች ከመውሰድ ተቆጥበዋል። ዳን ማይጎና ክለመንት የተባሉ የካዱና ነዋሪ አስተማሪ በአሁኑ ጊዜ የምናሳልፈው ስቃይ ከጊዜ ብዛት ወደ ተረጋጋ ኢኮኖሚ ሊያመራ ይችላል የሚል እምነት አላቸው። አሁን የሚያዩቸው ለውጦች የጠበቋቸውን አይነቶች አይሆኑም፣ የሚያስደስቷቸው አይነቶችም አይደሉም። አሁን በጡረታ ላይ ያሉት ሱሌማን ያኩባ ግን የምግብና የእንዳይዘይት ዋጋ እየጨመረ በመሄዱ ቡሐሪ የኢኮኖሚውን ሁኔታ ለማሻሻል የገቡት ቃል አልተሳካም፣ ካሉ በኋላ የት ነው ያለው ለውጡ በማለት ጠይቀዋል። አድማጮች፣ በናይጄሪያ ስላለው ሁኔታ የሚገልጸው ዝግጅታችን እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። ተከታዩ ዝግጅት ጤና ነው። ሰሎሞን አባታ ያቀርበዋል። የተባበሩት መንግሥታት የዓለም የጤና ድርጅት ለአጣዳፊ አደጋዎች የሚሰጠው ምላሽ እጅግ አዝጋሚ ነው እየተባለ ለዓመታት ሲወቀስ ኖሯል። ድርጅቱ ባለፈው ሳምንት ባካሄደው ጉባኤው ላይ እነዚያን ወቀሳዎች ግምት ውስጥ ያስገባና ፍጥነትና ስኬት ይሰጡኛል ያላቸውን የማሻሻያ እርምጃዎች አጽድቋል። እነዚህ እርምጃዎች ኢቦላን፣ ዚካን፣ ቢጫ ወባን የመሳሰሉ የጤና ሰደዶችን ለመጋፈጥ እንዴት ያስችለናል? የዓለም የጤና ኤክስፐርቶች ቡድን ጄኔቫ ላይ ሲመክሩ ሰንብተዋል። የዓለም የጤና ድርጅት የችርቻሮ ወይም የቁጥቁጥ ሊባሉ የሚችሉ ለየችግሩ ለብዙ ዓመታት የወስዳቸው የነበሩ እርምጃዎች የሚያስገኙት ጥቅም የሚያጠረቃ አለመሆኑን ኢቦላ ምዕራብ አፍሪቃን አምሶና ድፍን ዓለምን አስጨንቆ አጋልጧል። የዓለም የጤና ድርጅት የሚወስዳቸው እርምጃዎች ስር ነቀልና ሁሉን አቀፍ ማሻሻያ እንደሚያስፈልጋቸው ኢቦላ በውኑ አስገንዝቧል ይላል ሊሰሽላይን ጄኔቫ ላይ ያጠናቀረችው ዘገባ ልብ በሉ ኢቦላ የዓለም አጣዳፊ የጤና ስጋት መሆኑን ለማወጅ አምስት ወራት ፈጅቶበታል የዓለም የጤና ድርጅት በመጋቢት 2006 ዓመተ ምሕረት ጊኒ ውስጥ የተጫረው ኢቦላ ስለ ግዝፈቱና ስለ መጪ ስጋትነቱ ለመናገር የዓለም የጤና ድርጅት ሲያቅማማና ጣሪያ ሲቆጥር ብዙ ሕይወቶችን በልቷል ከዚያ በኋላም 11 ሺህ ሰው አረገፈ። ኢቦላ የዓለም የጤና ድርጅት ዘገምተኛ ምላሽ አብዝቶ ሲያሳምማቸው ከነበረና የወቀሳ ድምፃቸውን ማልደውና ከፍ አድርገው ሲያሰሙ ከነበሩ የጤና ተቋማት መካከል ድንበር የለሽ ሐኪሞች ወይም ከፈረንሳይኛ መጠሪያ ስሙ ምህፃር ኤምኤስኤፍ ተብሎ የሚታወቀው ግብረሰናይ ድርጅት ቀዳሚው ነበር። ኢቦላ ያቀጣጠለው ዓለምን ያዳረሰ ርደት የለውጥን አስፈላጊነት በጉልህ አሳየ። ከዚያ በኋላም ለውጦችን ያስገኛሉ የተባሉ የበዙ ሐሳቦች መቅረባቸውን የኤምኤስኤፍ ፕሬዝደንት ጆዋን ሉ አመልክተዋል። አዲሱ የዓለም የጤና ድርጅት የአጣዳፊ ምላሽ መርሃ ግብር መውጣት አንድ በጎ እርምጃ ቢሆንም ፈጣን መፍትሄ ወይም የችግሮች መጠገኛ ገና እንደሌለ ግን እንገነዘባለን። ቀላል ወይም ርካሽ ጥገና የለም። ሐሳቡን አባል መንግስታት ተቀብለው ተግባራዊ ካላደረጉት፣ ጠንካራ አመራር ካልሰጡበት ወረቀት ላይ ሞቶ ይቀራል። ዛሬ በዓለም ዙሪያ 130 ሚሊየን ሰው ሰብዓዊ እርዳታ ፈላጊ ነው። ሁሉም ሰው ደግሞ የጤና ድጋፍ ያስፈልገዋል። ኢቦላን የመሳሰሉ ወረርሽኞች ፈጥኖ ካልተደረሰባቸውና ካልተያዙ ከእጅ አምልጠው ብርቱ ሰብዓዊ ቀውስ እንደሚሆኑ የዓለም የጤና ድርጅት ዋና ዳይሬክተር ማርጋሪት ቻን አስገንዝበዋል። የዚካን ወረርሽኝ ለመቆጣጠርም ድርጅታቸውና አጋሮቹ በብርቱ እየሰሩ ናቸው ብለዋል። ዚካ ብዙ ሀገሮችን እያመሰ ነው። አሜሪካዎችን ብቻ ሳይሆን ወደ አፍሪቃም እየዘለቀ ነው። ሰዎች በዓለም ዙሪያ እየተንቀሳቀሱ በመሆናቸው እንዲህ አይነቱን ክስተት መጠበቅ አለብን፣ መዘጋጀት ይገባናል። እያንዳንዱ ሀገር ማንኛውንም አጣዳፊ የጤና እክል ለማግኘት ለመከላከልና ምላሽ ለመስጠት የሚያስችሉ አቅምና ብቃት ሊኖሩት ይገባል። አሁን አሁንማ አጣዳፊ የሚባሉ የጤና ችግሮች የህይወታችን አንዱ ገጽታ መሆናቸውን ዶክተር ቻን አመልክተዋል። ዘንድሮ ብራዚል የዚካ ወረርሽኝ መቀስቀሻና ማዕከልም ሆናለች። በሺዎች የሚቆጠሩ ብራዚላውያን ለዚካ ቫይረስ ተጋልጠዋል። በመቶዎች የሚቆጠሩ እናቶች ደግሞ በጽንሶቻቸው ላይ የአንጎልና የጡንቻዎች እክል የደረሰባቸውን ልጆች ወልደዋል። ሀገራቸው ወረርሽኙን ለመቆጣጠር ያስችላል ያሉትን መጠነ ሰፊ እርምጃ እየወሰደች መሆኗን እና የ250 ሚሊዮን ዶላር ነዋይ የፈሰሰበት መርሃ ግብር መዘርጋቷን የብራዚል የጤና ጥበቃ ሚኒስትር ፎንሴካ ሳንቶስ አስታውቀዋል። እጅግ አስፈላጊው ትምህርት መዘጋጀት እንዳለብን ያሳየናል። በማንኛውም ጊዜ የምናውቃቸው የለመድ ናቸው ሁሉንም ነገራቸውን አብጥርጥርን እናውቃለን የምንላቸው የበሽታ ዓይነቶች እንኳ ድንገት አስደንጋጭ አደጋ ሊሆኑብን ይችላሉ። ቢጫ ወባ ከአንጎላ ተነስቶ ወደ ኮንጎ ዲሞክራሲያዊት ሪፐብሊክ ተዛምቷል። እስካሁን 41 ሰው በዚህ ድንበር ዘለል ወረርሽኝ መጠቃቱ ተነግሯል። የኮንጎ የጤና ጥበቃ ሚኒስቴር ባልደረባ ቦኬንጌ ቦስዋ ሀገራቸው እስከፊታችን ግንቦት 29 የሚዘልቅ የክትባት ዘመቻ እያካሄደች መሆኗን አመልክተዋል። Also, we're focusing on a mandatory vaccinations for travellers to Angola. ወደ አንጎላ የሚገባ ማንም ሰው የቢጫ ወባ ክትባት የመውሰድ ግዴታ አለበት። በጀኔቫው ስብሰባ ላይ ኤክስፐርቶቹ በለውጦቹ ጉዳይ ሲመክሩና ሲከራከሩ በቆዩበት ወቅት የድንበር የለሽ ሐኪሞች ቡድን ፕሬዚደንቷ ጆዋንሎ ትኩረት ሊሰጥ የሚገባው በተሐዋስያን ምክንያት ለሚከሰቱና ለሚተላለፉ በሽታዎች ብቻ አይደለም ሲሉ አሳስበዋል። ከየመን እስከ ሶሪያ፣ ከማዕከላዊ አፍሪካ ሪፑብሊክ እስከ ኒጀር የጤና ተቋማት እየተዘረፉ ነው፣ እሳት እየተለቀቀባቸው ነው፣ በቦምብ እየተደበደቡ ነው። ሕሙማን አልጋቸው ላይ እንዳሉ ተገድለዋል። የጤና ሠራተኞች እየተጠለፉ ጥቃት እየተፈጸመባቸውና እየተገደሉ ናቸው። ባለፉት ሁለት ዓመታት ውስጥ ለአጣዳፊ የጤና አደጋዎች ምላሽ እየሰጡ ባሉ ተቋማትና ሠራተኞች ላይ ከተጣሉት አደጋዎች ከ60 ከመቶ የሚበልጡት ሆን ተብለው የተሴሩና የተቀነባበሩ መሆናቸውን ሰሞኑን የወጣ የዓለም የጤና ድርጅት ሪፖርት አስታውቀዋል። በሪፖርቱ መሠረት በጤና ሠራተኞቹ ላይ እየተፈጸመ ያለው ጥቃት መቀጠሉ በሺዎች የሚቆጠሩ የጤና ተጎጂዎች እርዳታ እንዳያገኙ አድርጓል። የጤና ፕሮግራም ነበር ያደመጥነው። ሰሎሞንን እናመሰግናለን። ጥቂት ደቂቃዎች ይቀራሉ። አድማጮች፣ ለመሰናበት ከእናንተ የደረሱን ተጨማሪ አስተያየቶች አሉ። ወዳቶች እንደምንላችሁ ደህና ናችሁ ወይ? በሁለት ነገሮች ላይ ሀሳብ ለመስጠት መችነት ከሀሳብ መስጠት ጥሩ ነው። ለበደ ዶክተር ሲወጥሮ ነው የደብሬዎቹ ሊቀመንበር ወይም ኃላፊ ነው ማረፍ ካደረጉት ከዛ በእኔ ጌታ መልካም ይመስለኛል። ምክንያቱም ብዙ የኢህአዴግ ባለስልጣናት እንዲሁም የውስጡን ሽኩቻ ሰርትተው እንደዚህ ሰፋ ባለመድረክ ላይ በስራ ተሰናብተው ብቃታቸውን በስራ ላይ ቢያሳዩ ወይም ቢተራጉሙ ምክንያቱም ጥሩ ነው የሚል እምነት አለን ለሀገሪቱ ቢሆን መልካም ግን

ሰጠውን፣ እንደምን አለ። የታደሰ ክፍል ነኝ። ከዚህ ከሆነ የኢህአዲግ መንግስት ሀያ አምስተኛ አመት የሚያከብረው ወገኖቻችን ተርቦ ዳቦ አስተዋል። እሱ ስንት ሚሊዮን እያወጣ ሀያ አምስተኛ አመትን ያከብራል። እኔ አሁን ዋና ጥያቄ በሱዳን በኩል ያለው የኢትዮጵያ መሬት እኛ መዲኔ ላይ ነው ድንበራችን ወርቱ ሱዳን ድረስ ያለው መሬት የኛ መሬት። ስለ መሬቱ አይናገርም፣ መሬቱን አያስከብርም። የጎጃም ህዝብ ና የጎንደር ህዝብ ከነ መሬቱ ለሱዳን ተሽጠዋል። ሸያዲ አይደለም ቋራ አይደለም በሰሜን በኩል የኛ ድንበራችን የእኛ ድንበር መዲኔ ላይ ነው። እንግሊዝ ሲወጣ የተከለ በእንግሊዘኛ ና በአማርኛ የተጻፈው በሰባ ሁለት ዓመተ ምህረት ነው እንሜሪ ይሄ እሱን በዶዜር አፈረሰው። እባካቸው፣ ይህንን ነገር የሚታውቁ ሰዎች ወገኖቻችንም እንዳይሸጡ ከነመሬቱ አንድ ነገር አርጉ። ለአስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ እንደ ብዙ ሌሎች ሀገሮች ሁሉ በየአመቱ ሀገሪቱን ለመከላከል በወታደራዊ አገልግሎት የተሰውትን ሁሉ ታስባለች፣ ታከብራለች። ይህ ባህል ጥንታዊ ተግባር ነው። ፐሪክለስ የተባለው የአቴን አዋቂ ሰው በጦርነት የሞቱ ሰዎች ክብር ይገባቸዋል፣ በሕይወት ያሉት የበለጠ ጀግንነት ስሜት አያስፈልጋቸውም ያለውን እናስታውስ። ዛሬ ዩናይትድ ስቴትስ ውስጥ ተከብሮ በዋለው መታሰቢያ ቀን ንግግሮች ተደርገዋል። የተሰዉት በደቂቃ ዝምታ ታስበዋል። በአገር አቀፍ ደረጃ በሚገኙት ብሔራዊ መቃብር ቦታዎች ባንዲራዎች ተተክለዋል። ቤተሰቦች መቃብሮቹ ድረስ ሄደው ዘመዶቻቸውን አስበዋል። እለቱ ከበዓልነት አልፎ በሕይወት ያሉት የሀገራቸውን ነጻነት ለማስከበር ከፍተኛ መስዋዕትነት ለከፈሉት እዳ የሚከፈልበት ሁኔታን ይወክላል። አንዳንዶቹ በጦር ሜዳ፣ ሌሎቹ ደግሞ በበሽታ ሞተዋል። ሌሎች ደግሞ በውጭ ሀገራት እስር ቤቶች ታስረው እንደወጡ ቀርተዋል። አብዛኞቹ ግን የሀገራቸውን እምነትንና ነፃነትን ለመጠበቅ ሲሉ ሊያጣጥሙት እንኳን እድል ሳያገኙ በለጋ ዕድሜያቸው ተቀጭተዋል። በብዙ መቶዎች የሚቆጠሩት ደግሞ በሰሜን አፍሪካ፣ በአውሮፓ፣ በፓሲፊክ ሀገሮች፣ በእስያና በመካከለኛው ምስራቅ ሰዎች ነጻ እንዲወጡ ሲዋጉ ሞተዋል። ዛሬ የተከበረው መታሰቢያ ዕለት የተወሰነ ውጊያን ወይም ጦርነትን የሚያስብ አይደለም። ትርጉሙ ከጀግንነት ተግባሮች አልፎ ለሀገሪቱ ነጻነት ሲባል የፈሰሰው ደም በከንቱ እንዳልፈሰሰ እውቅና ለመስጠት ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ክብራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ከየትግርኛ ዝግጅት ይቀጥላል። በእኛ በኩል ቢውቲፉል አሜሪካን እስከ ዝግጅታችን ፍጻሜ እንጋብዛለን። ሰላም፣ ደህና ደሩ ደና ደሩ